በኦሮሚያ ክልል በምስራቅ ወለጋና በሆሮ ጉድሩ ወለጋ ዞኖች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች ወደ ማህበረሰብ ግጭቶች እንዳያመሩ ያለውን ስጋት የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ግጭቶች በሚደጋገሙባቸው አካባቢዎችም መንግስት በቂ የጸጥታ አስከባሪዎችን እንዲልክ አሳስበዋል። መለስካቸው አምሃ ተከታትሎታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ምሽት ይፋ ባደረገው መግለጫ በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች የተለያዩ ወረዳዎች በሲቪል ሰዎች ላይ የሚፈጸሙ ጥቃቶችን አስታውሶ ጥቃቶቹ በመስፋፋት ላይ በመሆናቸውና ባህሪያቸውን እየቀየሩ ብሔር ተኮር ወደሆነ የእርስ በርስ ግጭት ሊያመራ የሚችል መሆኑን አስታውቀዋል። መግለጫው እነዚህ ግጭቶች መደጋገማቸውን ለማስረዳትም ባለፈው መስከረም ወር አጋማሽ ላይ ያወጣውን መግለጫ አስታውሷል። በወቅቱ መግለጫ ያቀረባቸውን ምክር ሀሳቦች ዝርዝሮ እነዚህ ምክር ሀሳቦች በተሟላ መልኩ ባለመፈጸማቸው ከሳምንት በፊት በኪራሙ ወረዳ ሐሮ አዲስ ዓለም ቀበሌ በሲቪል ሰዎች ላይ በተሰነዘረው ጥቃት በርካታ ሰዎች መገደላቸውን የተጎጂ ቤተሰቦችና የአካባቢውን አስተዳደር አካላት ዋቢ በማድረግ ስጋቱን ይገልጻል። የአሜሪካ ድምፅ ሬዲዮ የግጭቱ መንስኤ ምንድን ነው ሲል በኮሚሽኑ የክትትልና የምርመራ ዲሬክተር አቶ ኢማድ አብዱል ፈታህን ጠይቋቸዋል። መንስኤው በመንግሥትና በታጣቂዎች መካከል የሚፈጠሩ ግጭቶች መሆናቸውን ጠቁመው በኮሚሽኑ የሥራ ድርሻ አተኩረዋል። በኮንፍሊክቶች ውስጥ የእኛ ትልቁ ኮንሰርን በቀጥታ በግጭቱ ውስጥ ተሳታፊ ያልሆኑ ሲቪል ዜጎች ኢላማ ሊደረጉ አይገባም ነው የኛ ዋናው ትኩረት ማለት ነው። የኛ የምርመራና የክትትል ውጤቶችን የሚያሳዩት ፎከስ የሚያደርጉት በእነዚህ እንቅስቃሴዎች ውስጥ ማንኛውም አካል የተለያዩ ፍላጎት ሊኖረው ይችላል፣ ግን በማንኛውም ጊዜ በማንኛውም ሁኔታ ሰላማዊና ሲቪል የሆኑ በቀጥታ በእንቅስቃሴ ውስጥ ተሳታፊ ያልሆኑ ሲቪል ዜጎችን ታርጌት ማድረግ የለባቸውም ነው የእኛ ፋይንዲንግ የሚያሳየው በተለያየ መልኩ ሲቪል ሰዎች በተለያዩ ቡድኖች ታርጌት መደረጋቸው ታርጌት የተደረጉበትን ምክንያት በአብዛኛው ማንነትን መሰረት ያደረገ ስለመሆኑ የሚያመላክቱ በመሆኑ፣ ይሄ ነገር መሆን የለበትም። ይሄ ነገር እንዳይሆን ኮርሱን ማስቀየር ይቻል ዘንድ ተገቢ የሆኑ እርምጃዎች እንዲወሰዱ ተገቢ የሆኑ ጥንቃቄዎች እንዲደረጉ መምከር ላይ ትኩረት ያደረጉ ናቸው። በዚሁ ችግር ዙሪያ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ኃይሉ አዱኛ የሰጡት መልስ ደግሞ ይህንን ይመስላል። እንግዲህ እዛ አካባቢ የሚኖሩ ብሔር ብሔረሰቦች ናቸው። እዛ የሚኖሩት ብሔር ብሔረሰቦች አብራቸው አብሮ ሲኖሩት አንዱ የሌላውን ችግርና ክፋትና ክፋት አብሮ ያሳለፉ በመፈቃቀል በመቻቻል እና በጋብቻም የተሳሰሩ አብሮም የሞቱ ለዚችም ሀገር አንድነት የቆሙ ሕዝቦች መሆናቸው ይታወቃል ማለት ስለዚህ በሕዝብ መካከል ችግር እስከሌለ የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ሀይሎች ደግሞ ይኖራሉ ማለት ነው። አንደኛው ይሄ ሸኔ የሚባለው ሽብርተኛ ቡድን ሲሆን፣ ሁለተኛው ደግሞ አማራ እቆማለሁ ብሎ የሸፈተው አማርኛ ተናጋሪ በኪረሙ እና በዛ አካባቢ ጊዳ አያና አካባቢ የሚንቀሳቀስ ሀይል ስላለ እነሱ ንጹሀንን ታርጌት አድርጎ ጥቃት በወሰዱት የተከሰተ ነው እንጂ በማህበረሰቡ መካከል ያለ አንድም ነገር የለም ማለት ነው። የኮሚሽኑ ትልቁ ስጋት በተለያዩ የታጠቁ ወገኖችና በመንግስት መካከል ወይንም የታጠቁቱ ወገኖች እርስ በርሳቸው የሚሰናዘሩት ጥቃት ተስፋፍቶ ወደ ማኅበረሰቡ ደረጃ በመውረድ በብሔር ተኮር የእርስ በርስ ግጭት እንዳይነሳ ነው። አቶ ኢማድ አብዱልፈታህ ተገቢ የሆኑ ስራዎች ባለመሰራታቸው ወይም በተሰሩ ስራዎች ላይ ክፍተቶች በመኖራቸው ምክንያት ከዛ በኋላ ቅርብ ጊዜ ብዙዎቻችሁ እንደምታውቁት በቅድም በጠቀስኩት ከተማ በተፈጠረው ግጭት የብዙ ሰዎች ሕይወት አልፏል። ስለዚህ ግጭቱ በመንግስት እና በተለያዩ ቡድኖች መካከል ከሚደረግ ግጭት ወደ በአንድ ብሔር እና በሌላ ብሔር መካከል ወደሚደረግ ጥቃት እየተሸጋገረ እየወረደ መሆኑን የሚያሳዩ ነገሮች አሉ። ይሄ በጣም ያሰጋል። የክትትልና የምርመራ ዳይሬክተሩ አክለውም በኪረሙ ወረዳ ሀሮ አዲስ አለም ቀበሌ በአሁኑ ወቅት ያለው ሁኔታ ምን እንደሚመስል የአሜሪካ ድምፅ ላቀረበላቸው ጥያቄም ምላሽ ሰጥተዋል። እንግዲህ ግጭቱ ከተከሰተ በኋላ መንግስት ግጭቱን ለማረጋጋት የወሰዳቸው የተለያዩ እርምጃዎች አሉ ግን እኛ ባለን ክትትል እና ባለን መረጃ በአካባቢ ስቲል ውጥረቶች እንዳሉ የሚያመላክቱ ነገሮች ናቸው ያሉት። አሁንም የተለየ ትኩረት ተደርጎባቸው እነዚህ አካባቢዎች በቂ ጥበቃ የማይደረግ ከሆነ በዘላቂነት ችግሮችን ለመፍታት ስራ የማይሰራ ከሆነ ሌላ ተደጋጋ ተመሳሳይ የሆነ እንትን እንደማይከሰት በቂ ማስተማመኛ አለ ለማለት አያስችልም። አቶ ሀይሉ በበኩላቸው የአካባቢ ደህንነትንና ጸጥታን ማስከበር ያለ ጥርጥር የመንግስት ኃላፊነትና ግዴታ መሆኑን ሳይዘነጉ የህዝቡም አስተዋጽኦ በእጅጉ እንደሚያስፈልግ ጠቁመዋል። ተባብሮ ከመንግስት ጋር ቆሞ መንግስት እየወሰደ ያለበትን እርምጃ እንዲደግፍና ተሸሽጎ ያሉበትን ቦታም ጠቁሞ ሰላሙንና መረጋጋቱን ማድሰን አለበት ላለው እና መንግስት የጸጥታ አካላትን ተጨማሪ የጸጥታ አካላትን አስገብቷል። አሁን ኪረሙን አካባቢ ላይ ያለው የተፈናቀሉትን ወደ ቦታቸው የመመለስና እነዚህ ጥቃት አድራሾቹን ደግሞ በቁጥጥር ስር የማዋልና ሌሎችም እርምጃዎች በመውሰድ ላይ ይገኛሉ። መግለጫው በመጨረሻም ዋና ኮሚሽነር ዳንኤል በቀለን በመጥቀስ ግጭቱ ሙሉ በሙሉ ባህሪውን በመቀየር ወደ እርስ በርስ ግጭት እንዳይለወጥና የአካባቢው ሰላምና ደህንነት ሙሉ በሙሉ እስከሚረጋገጥ ድረስ በቂ የጸጥታ ኃይሎች ተመድበው መንግሥት የሁሉንም ነዋሪዎች ደህንነት የማስጠበቅ ግዴታና ኃላፊነቱን ሊወጣ ይገባል ሲል አሳስበዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ I